ዶክተር አሰፋ ባልቻ የቀድሞው የወሎ ዩኒቨርሲቲ ፕሬዚደንትና በግል የታሪክ ተመራማሪ ናቸው። በቅርቡ በአፍሮ እስያ የቋንቋዎች ታሪክና ባህል መጽሔት ጃ ላይ ወዳጃ ሪቹዋል በሚል ርዕስ በወዳጃ ላይ የተኮረ ጥናታዊ ጽሑፋቸውን ለህትመት አብቅተዋል። ይህንኑ ተመርኩዘን የመነሻ መጠይቃችንን ያደረገ ነው። ወዳጃ ምንድን ነው? መነሻውስ ከየት ነው? እንደምንስ ወደ ወሎ ዘለቀ? በማለት ነው የዶክተር አሰፋ ምላሽ እንዲህ ነው። አመሰግናለሁ፣ አቶ ካሳሁን ለግብዣው። ወዳጃ የሚለው ነገር እንግዲህ ከቃሉ ብንነሳ ዋዳ ከሚለው አሁን የመጣ ነው ማለት ይቻላል። ዋዳ ማለት ያው ጓደኝነት ካምፐኒን እንደማለት ነው፣ ወይም ግሩፕም እንደማለት ይሆናል፣ ቡድን እንደማለትም ይሆናል። ስለዚህ ወዳጃ የሚለው ቃል የዚህን መሰረት ይዞ የተነሳ ነው። ይሄ ማለት ምንድን ነው? ሰው አንድ ላይ ሆኖ በህብረት ሆኖ የሆነ ስርዓት የሚፈጽምበት ን ነው ከመጣበት ወሎ ላይ ከደረሰበት አስራ ሰባተኛ ክፍለ ዘመንን እንደመነሻ ብንወስደው በተለይ ይሄ አንጎትና ማያን አካባቢ ከደረሱበት ጊዜ ጀምሮ የኦሮሞዎች ነው፣ ኦሮሞዎች ናቸው የነሱ የዕለት ጸሎት ማድረጊያ ዘዴ ነበረ። ለጸሎት ማድረጊያ ማለት አንድ ላይ ሰብሰብ ብለው የሆነ የሚደረግ ነገር አለ፣ ሪቹዋሎች አሉ ማለት ነው። ስርዓቶች አሉ። እነዚያን ስርዓቶች እየፈጸሙ ማታ ማታ ላይ አካባቢ በራያ እና በወሎ ነው የሚለው እንደም ትሪምንጋ የሚፈጸም የጸሎት ስርዓት ነው ነው የሚለው ጸሎቱ ደግሞ ለማን ነው ለዋቃ ነው ዋቃ ማን ነው የሰማዩ አምላክ ነው የሰማዩ አምላክ መካከል ደግሞ ሌሎች አማልክት አሉ አያና የሚባሉ ማንኛውም በተፈጥሮ በዙሪያችን ያለ የተፈጥሮ ነገር ሁሉ መንፈስ የተሞሉ ናቸው አምላካቸውና ሰውን ጨምሮ ማለት ነው በእነሱ መካከል አያና አለ ማለት አያና ማለት ጎቢቱ ነው። በመካከል በሁለቱ አምላክና በፍጥረታት መካከል የሚገኙ እንደ አማልክት ማለት ይቻላል። እነሱም ስፒሪቶች ናቸው። እነሱን ደግሞ በአግባቡ የሞኒተር የሚያደርጓቸው ወይም ደግሞ የእነሱን ወደ ስራ ላይ የሚያውሏቸው ኤክስፐርቶች አሉ። የወዳጃ ኤክስፐርቶች ልበላቸው አሁን እኔ በእነሱ ቃልቻ ወንዱ፣ ለሴቷ ደግሞ ቃልቲ ይሏታል። ቃልቲ የምትባለው የሚባሉት ደግሞ የሴት ኤክስፐርቶች አሉ ማለት ነው። ስለዚህ በነሱ አማካይነት ሰውንና አምላክን የሚያገናኙ እንደ ማለት ነው። ከዚያ ተወስዶ የመጣ ነው። ወደ ወዳጃ የምንለውን በትክክል አሁን በሚፈጸምበት መልኩ ወደ ወሎ ሞዲፋይ አድርጎ ራሱን ሳይጠፋ እንዲኖር ያደረገ ማህበረሰብ የተፈጠረበት ነው ወሎ። ስለዚህ አመጣጡ ከኦሮሞች ሆኖ በጋራ ሆኖ የማህበራዊ እና ኢኮኖሚያዊ ፖለቲካዊም ሊሆን ይችላል አንዳንድ ጊዜ ምክንያቱም እሱ የነካው ነገር አንድ ችግር ከፈጠረ መጥፎ ነገር ካመጣ በላ ይሉታል። እዚህ አሁን በእኛ ሀገር ንግግር ወይ ችግር ምንም አይነት ነገር የተፈጥሮ አደጋ ሊሆን ይችላል። አንበጣ ሊሆን ይችላል፣ ምን ሊሆን ይችላል፣ በረዶ ሊሆን ይችላል፣ የፈለጉ ድርቅ ሊሆን ይችላል፣ የከብት በሽታ ሊሆን ይችላል፣ የሰው በሽታ ሊሆን ይችላል፣ ተሰስቦ ሊሆን ይችላል። ሌላም ነገር የፈለግነውን ሀገር ብናመጣ እሱ በላ ነው የሚባለው፣ ችግር ነው የሚባለው። እነዛን ችግሮች በጋራ ሆኖ ለመቋቋሚያ ዘዴ ለዛ ነው ኮፒ ሜካኒዝም ነው ያልኩት ለመቋቋማ ዘዴ ከሚጠቀምበት ህብረተሰቡ ወሎ እስከሚጠቀምበት አንዱ ወዳጃ ነው። በጋራ ሆኖ መጠለይ ነው። በጋራ ሆኖ አምላኩን መለማመን ነው። በጋራ ሆኖ መጥፎው ነገር እንዲበርድ፣ ሰላም እንዲወርድ እና በጎ ነገር እና መሬቱም እንዲያፈራ፣ ላሞቹም እንዲራቡ፣ ወተቱም እንዲገኝ፣ ቅቤውም እንዲ እንትን እንዲል ለማለት ሲጀምር ከኦሮሞ ጋር ተጀመረ እንጂ እዚህ ሞዲፋይድ ሆኖ ግን እስካሁን ድረስ እንዲቆይ የተደረገው በዚህ አይነት አጀማመር ነው። የመነሻ ስፍራው ይታወቃል። ከየት አካባቢ ነው? ወደ ወሎ ከመዝለቁ በፊት እዚህ ወሎ ውስጥ የመጡትን የኦሮሞ ጎሳዎች ነው። ነውጫሌ ራያ፣ ወሎ ራሱ እንዳንድ እንትና፣ ቱለማ ሌሎችም አሉ። እነዚህ እነዚህ የምንላቸው የጎሳ የኦሮሞ ሰብክላንስ ማለት ናቸው። በሰፈሩበት አካባቢ ሁሉ ይሄ ይደረግ ነበር። ራያ ለምሳሌ በደንብ ተጽፎበታል። ወሎንም እንደዚሁ የትሪሚንግ ሀምን እንትን ሪፈር ስታደርግ ታገኛለህ። ወሎ ማለት አንዱ ጎሳ ሰብንትን ነው፣ ለጠቅላላ ጀነሪክ ኔም ሆኖ በኋላ ለጠቅላላ ወሎ ስም ሆነ እንጂ ሰባት ቤት ወሎ የሚባል አለ። የሰባት ቤት ወሎ ውስጥ የሰፈሩት የኦሮሞዎች የኦሮሞ ጎሳዎች ይጠቀሙበት ነበር። ስለዚህ ሁሉም እዚህ ወሎ ላይ የመጡት ኦሮሞዎች ይዘውት መጥተው ነበር ማለት ይቻላል። የጋራ ባህል ነበር ማለት ይቻላል። መጠለይ ነው እኮ በቃ። ለዋቃ ዋቃቸው አንድ ከሆነ የዛን አይነት ነገር መጠለ ምንድን ነው? ልቅስ ውስጥ የነበረው ኮምፖነንት በምን አይነት መንገድ ነበር ሊፈጸም የነበረው የሚለው ነገር ልክ ነው። ከጊዜ ወደ ጊዜ መሻሻሎችን አሳይቷል፣ ልዩነቶችን አሳይቷል እንደ አካባቢውና እንደ እንትኑ። በተረፈ ግን የጋራ መጠለያ እንደነበረ እና ሁሉንም ነገር ዋቃ ይሰጠኛል የሚል ነገር እንደነበረ እና የማታ ጸሎት እንደነበረ የተቀመጠ ነገር መጀመሪያ አግኝቻለሁ። ከዛ በኋላ ግን የነበሩትን ያው በሪሰርች እና በንትኑ አዳብሬው ወዳጃ የሚለውን ዶኮመንት ለማድረግ ትያለሁ። አሁን በጽሁፎም ላይ እንዳሰፈሩት ወዳጃ ራሱን የቻለ ስርአት አለው፣ አካሄድ አለው። ያ ስርአቱ እንዴት ነው? ወዳጃ የሚቀመጡ ሰዎች በምን መልክ ነው የሚከውኑት? ወዳጃውን የሚመራው ግለሰብ፣ እንደገናም ወዳጃው በሚካሄድበት ጊዜ የሚበሉ የሚጠጡ ነገሮች ወይም ደግሞ ስርአተ ጸሎቱ ምን ይመስላል? እንዴት ነው የሚካሄደው? ወዳጃው እዛ ላይ እንዳስቀመጥኩሉ ቢያንስ አራት አይነቱን ወዳጃ አስቀምጫዋለሁ። ለትውልድ ምልህ እንዳይረሳም አሁን ይሰራበታል። ገጠር ውስጥ ገጠር ውስጥ አለ፣ አሁንም በብዛት አለ፣ ከተማም ውስጥ አለ። ከተማ ግን በግለሰብ ደረጃ ነው ያለ። የወዳጃ ሰዎች አሉ፣ ኤክስፐርቶች ናቸው። ለዚህ ነው ፈጋሮች አሉ፣ ወዳጃን በደንብ አድርገው የሚቀርቡት ነገሮች ጋር ከጫቱም ሆነ ከቡና አበላሉም ጋር ሆነ ቡናው እና ጣኑ የሚቀሸው ሆነ ወይም ደግሞ ሌሎቹ የሚፈለጉ ነገሮች አሉ። ምግቡም ሆነ የተለዩ ነገሮች ማለት በዛን ጊዜ የሚፈለጉ ከሰርዶው ጀምረ በስርዓት የሚደረግ ሁሉንም ይጀምራል እና ተሳታቢ ሆነም ጨምሮ መጸሎት ማድረግ የማይችል መለማመን የማይችል ልበለው፣ አምላኩ መለማመን ማለት አምላኩ ጥሩ ነገር እንዲም እንዲያመጣለት ጤና ከሆነ ጤናው እንዲያወርድለት ለማድረግ በተለያየ መንገድ በግጥም መልክ ይሁን በስድ ንባብ መልክ ይሁን በምርቃት መልክ ይሁን በተለያየ መንገድ ማድረግ የሚችሉ ኤክስፐርቶቹን በሙሉ ሰው ሰብስቦ በሚፈለገው ቀንና ሰዓት ሌሊት አዳር ሊሆን ይችላል። ቀን ከሰዓት በኋላ ጀምሮ አዳር ሊሆን ይችላል። እንደገና ሌሊቱን፣ አለበለዚያ ደግሞ ቀን ላይ ከግማሽ ቀን ጀምሮ እስከ ተወሰነ ምሽት ድረስ ሊሄድ ይችላል ወይ እንደዚህ እያለ የሚደረግ ነገር ነው እንጂ አሁን በማህበረሰብ ደረጃ ተሰብስቦ የሚደረገው በጣም አደገኛ ሁኔታ ሲፈጠር ነው። ከበድ ያለ ነገር ሲፈጠር ድርቅ ሊሆን ይችላል፣ ወይም የተለያየ ነገር ሊሆን ይችላል። ማህበረሰቡ አንድ ላይ ይሰባሰባል። በአካቸው ወዳጃ እና የፈለገውን አይነት ነገር ችግር ማህበረሰባዊ ችግር ሲፈጠር ማህበረሰቡ ይህንን ኒሸት ያደርጋል። በጽሁፎ ውስጥ አራት አይነት የወዳጅ አይነቶችን አስቀምጠዋል። አራቱ የወዳጅ አይነቶች ልዩነታቸው ምንድን ነው? ለምን ተራ በተራ ይገልጹል። ነው ወዳጃ ሲባል ሁሉም አንድ አይነት እንዳይመስለው ሰው የተለያዩ እና በተለያየ ምክንያት የሚዘጋጁ ለመሆናቸው ለማሳየት ነው። የህጻናት ወዳጃው ነው ያልኩት የመጀመሪያው ነው። እሱ ምንም ነገር የለውም። ይሄ ጨዋታዬ ምናምን ነገር አይመለከተውም። የሚመለከተው ምንድን ነው? የሁለቱም ሃይማኖት ልጆች ለገና፣ ለፖቨርቲ፣ ለዚህ ለንትን ያልደረሱ ከአስራ አራት ዓመት በታች አሉ ህጻናት ከሆኑ እናንትን ካ ይፈቀዳል። አንድ ላይ ተሰብስበው ለነሱ የሚሆን ነገር ይዘጋጃል። የሚቀማምሱት ነገር ምናምን ይሰጣቸዋል። ነገር ግን አንድ ላይ ሆነው ለጊዜር እንዲጮ ሆኑ በተለይ እሱ ሰራው የዝናብ እጥረት ወይም ደግሞ ከፍተኛ ድርቅና ረሃብ በሚመጣበት ጊዜ የጤነኛ ወዳጃ አድርጉ ይባላል። ብዙዎቹ ይሰበሰባሉ። በቃ አዘን ብለው ጋኑን የዝናቡን ይላሉ። በነቢያችን በመሀመድ ስም ይደረጋል። የእግዜርም ስም ይጠራል። የማርያምም ስም ይጠራል። ሁሉም በጋራ ሆነው ሃይማኖታቸውን እንትን እያደረጉ የጋራ ቻንት ነው የሚያደርጉት በየሰፈሩ ወይም በየማዕከሉ ላይ ድንኳን ይተከላል። እንደዚህ እንትን ይደረጋል። የድር ድንኳን የሚመስል ነገር ይደረጋል። ልጆቹ እዛ ውስጥ ይሰበሰባሉ። እባካችሁ አምላካችሁን ለምኑ ይባላል። ይጮሃል፣ ለእግዜር ማለት ነው። እባክህ ዝናብ ሁን ልቀጥልን፣ ሰራብን፣ ጥጆቹም አለቁ፣ ከብቶቹም እንዲሆኑ ካላንተ ማናለን አይነት ነገር ነው። ይሄ የሕፃናቱ ወዳጃ ይባላል። ቀጥሎ ያለው ቶልፈና ይላል። ቶሌ ማለት ያው በኦሮምኛው አሁንም ኦልራይት እንደማለት ነው። ኦኬ፣ ምንም ችግር የለም ጥሩ ነው፣ ሁሉ ነገር በጎ እንደማለት ነው በቶልፈናው እንተሰፋው ግን ትንሽ ለየት ያለ ነው። እሱ ትንሽ ኦድ ነገር ነው። እንደሌላው አይደለም። የጎረምሶች ወዳጃ ነው። የጎረምሶች ወዳጃ ደግሞ የተለያየ ነገር አለው። ይህን አጠቃቀሙ ከጫት በላይ አልኮሎች ሁሉ፣ የአልኮል መጠጦች ሁሉ አብረው ሰርቭ የሚደረጉበት ነው። ግን አንዱና ትልቁ እዛ ውስጥ ያለ ነገር ምንድን ነው? በወዳጃ ደረጃ ለጥሩም ብቻ ሳይሆን ለመጥፎም የሚውል ነው። አንዳንዴ፣ ለምሳሌ የቶልፍና ወዳጃውን ያዘጋጀው ሰው የጠላው ሰው ቢኖር ወይ በድሎኛል የሚለው ሰው ከእውነት ከልቡ ማለት ነው በድሎኛል እንዲህ አድርጎኛል ንብረቴን ቀምቶኛል፣ እንደዚህ ስ እንደዛ አድርጉብኛል ወይ ደግሞ እንደዚህ እንደዚህ ነብሳ ጥርቶ ያው ክዶኛል፣ ወይ የሆነ ነገር አድርጎኛል ብሎ ሲያስብ እነሱም ጠርቶ ወዳጃ። ሁሉም አይደለም ታዲያ ሁሉም ጎረምሳ አይደለም ይህን ማድረግ፣ የወዳጃ ስርዓትን በደንብ የሚያውቁ ጎረምሶች ናቸው ይንን የሚያደርጉ እና እነሱ መተው መንፈሳቸውን እስኪስቱ ድረስ ነው የሚቀሙት። መንፈሳቸውን ሲስቱ አልኮል አለ አረቄና ጠጅና ሁሉ ጠላ ምናምን ይሰጣል፣ ሰርቪ ይደረጋል በተወሰነ ሰዓት ላይ እንደውም በሱ ያወራረሩታል ማለት ይቻላል እና ሙሉ በሙሉ ከዚህ ከኖርመል እንትናቸው እሳቢያቸው ወጣ ስለሚሉ የሚያደርጉት ምርቃን የሚኖር ግማን ይደርሳል ነው የሚባለው። ያው ያ ሲደረግ ግን ምንድን ነው የሚያደርጉት? እነሱ ለምሳሌ እየጠጡ ከሆነ እንትን እያደረኩ ከሆነ ከቤት ውጪ እንኳ አታዋሽ ሆነው ሁሉ ነገሩ እዛው ውስጥ ነው። መሽኛ ተዘጋጅቶላቸው እዛ ውስጥ ነው የሚያደርጉት፣ ሰው እንትን የሚያደርጉት። ወደ ውጭ የሚወጣ ሰው የለም። ምን አይነት መንፈስ ሊሰበስብ እንደሚችል አላውቅም። ያ የሞቀና የጋለ መንፈስ ግን በተፈለገው በሚረግሙት ላይ ለምሳሌ አርከባስ ካሉ ተነስን ከዚህ ተነስና አውሳ ግባ ወይ ደግሞ እንትን ግባ ወይ ደግሞ ይዘው ሂድ፣ እንደውሙትም ሆነ ወይም የተመኙለት ነገር ካለ ወደውን ይደርሳል ብሎ የሚታሰብ ትንሽ ከመንፈሳዊ ከሚመስለው ፍጹም መንፈሳዊ ከሚመስለው የወዳጃ ስርዓት ለየት የሚል የጎረንሶቹ ወዳጃ አለ። ትንቧ ሁሉ ይፈቀዳል፣ ሌላ ነገር ይደረጋል። ይሄ እንግዲህ በዘመኑ ምናልባት አሁን ለወጣቶቹ ጫትን እንደ መዝናኛ የመውሰድ ነገር ከቶልፈና ነው ወይ የመጣ የሚል ጥያቄ ለማንሳት ያስችላል። እንግዲህ ድሮ መዝናኛ ነበር፣ አሁንም መዝናና ግን፣ ያኛው መንፈስ ትንሽ ለየት ይላል፣ ይሄኛው ደግሞ ለየት ይላል እና ከጫት በኋላ አልኮል፣ ጫና በኋላ እንትን ምናምን እየተባለ የሚሄደው ነገር ምናልባት እዛ ጋር ታሪካዊ እንትን ይኖረ ሊኖረ የሚል ጥያቄ ልክ እንደ ማንኛውም ታሪክ አዋቂ ያው መጠየቅ ይቻላል፣ ፖዝ ማድረግ ይቻላል። ጥያቄዎች ሶስተኛው እና በጣም ጠቃሚ የሆነው ከሚባለው የወዳጃ ስርዓት የዱበርቲ ስርዓት የሚባለው የዱበርቲ ወዳጃ የሚባለው ነው። ዱበርቲ ሁ እንደምታውቀው ሴት እንደማለት ነው። ትልቅ ሴት እንደማለት ነው። በተለይ ስልሳ ከስልሳ በላይ እድሜ ያላቸው ሰዎች ናቸው። ቢያንስ ከስልሳ ያነሱ መሆን አይችሉም። ከዛ ና ከዛ በላይ የሆኑ እድሜ ያላቸው ሴቶች በተለያየ ምክንያት ወዳጃ ማድረግ አለብን ብሎ ሲያስቡ በራሳቸው አነሳሽነት ነው ብዙ ጊዜ የሚያደርጉት። ካልተጠሩ በስተቀር የሚጠሩበት ጉዳይ አለ። ለምሳሌ በሽተኛ ሆኖ ቤታቸው ውስጥ የተቸገረባቸው ሰዎች ካሉ ጉዳይ ያበላው ሰው ቢኖር፣ ወይ ደግሞ ጋኔል ትጣላው ሰው ቢኖር፣ ወይም ደግሞ ሌላ መጥሞ መንፈስ የያዘው ሰው ቢኖር ብዙ አይነት ነገር አለ። አይነት አይነ የቅርጥር ሰው ብዙ የሚባሉ ነገሮች አሉ። ከዚህ መንፈስ ጋር የያዙ እንደነሱ አይነት ሰዎች ያለባቸው እና ያገረገረባቸው ሰዎችም ካሉ እነሱ ይጠራሉ። ባካችሁኝ፣ ተታደጉኝ ይባላል። በጥሪው መሰረት ይመጣሉ። ቤታቸው ውስጥ ይቀመጣሉ። ያው ሂጃባ የሚባል ነገር አለ። መረባ የሚባል የጋራ እንትን አለቻቸው ቻንት አለቻቸው። ያችን እያሉ መቼም እንዴት ቢልንገር የሚወጣ የዜማ አይነት፣ የሚወጣ የግጥም አይነት፣ የሚወጣ የአማርኛውና የእንትኑን አይነት መስማት አይቻልም። ምን ያህል ኤክስፐርት ናቸው! ምን ያህል ኦራል ሊትሬቸሩ ላይ እና እንትኑ ላይ ፖተሪው ላይ ማለት ይቻላል። እንደም ቅንሆን ይዘርፉታል። ክትል ድረስ የሚያስገርም የሚያስደምም አይነት እንትን ነው ያላቸው። ደርሸባቸዋለሁ ም በደንብ ብዙዎቹን አይቻሉ አንድ ላይ ሆነው ለዛ ለበሽተኛው ይጸላ ያሉ ጨለማ ያደርጉታል። አንዳንዴ ድርዝዝ ያለ ነገር እንዲሆን ይደረጋል ቤቱ። በቃ ቱፍታ የሚባል ነገር አለ። እየቃሙ በሽተኛው ላይ ነው የሚተፉት። መካከል ላይ ያስቀምጠው ማለት ነው። እሱን እሱ ላይ ነው ቱፍ የሚባል ነገር አለ። ከንትኑ ላይ ቱፍታ ነው የሚባለው። ግን ለማንኛውም ያንን መንፈስ ያንን የያዘውን መንፈስ ሰውየውን የታመመበትና የተጨነቀበትን መንፈስ ማስጨነቅ ነው። ከአቅም በላይ እንዲጨነቅ ማድረግ ነው ከአቅም በላይ ሲጨነቅ በቃ ለመውጣት እና ለጥሎ ለመሄድ ይገደዳል ነው። ስለዚህ በዛ መሰረት የሚፈጽሙት ሴቶች ዱበርቲ ይባላሉ። ይህ እንግዲህ በህመም በኩል እና በምናምን ያለውን ነው በአጠር አድርጌ ሳስቀምጠው። ምናልባት ደግሞ በሌላ በኩል ደግሞ የዱበርቲ ወዳጃ በጣም ከባድ የሚሆነው እና ኃይለኛ ፖለቲካዊ እንደምታም ያለው ማህበረሰባቸውን ወክለው የሚኖሩበት ማህበረሰብ ወክለው ለትልልቆቹ የመንግስት ባለስልጣናት አቤት ለማለት ከገጠር ሁሉ ተሰባስበው ይመጣሉ። የከተማዎቹ የሚደበልቋቸዋል። የወዳጃ የዱበርቴ ወዳጃ ካለ ማንም ዱበርቴ የመግባት እና የመደባለቅ መብት አላቸው። የሚገርም ስነስርዓት ነው ያላቸው ምክንያቱም የሚፈልጉትን ነገር የሚያቀርበው የሚያልፍ የሚያገድመው እና አካባቢ ህብረተሰብ ነው ቁጭ ብለው መቃም ነው፣ ቁጭ ብለው ማዜም ነው፣ ቁጭ ብለው ያን የሚፈልጉትን ነገር አቤት ነው የሚሉት። ብዙ ጊዜ በቃ የሚያዳምጣቸው ባለስልጣን ወይም እንደራሴ ወይም አውራጃ ገዥ ወይም ምናምን መጥቶ አነጋግሮ መፍትሄ እስኪሰጣቸው ድረስ ከቦታው እንቀይሉ ይቀመጣሉ። ለምሳሌ አሁን ደሴ ላይ አስተዳደር አካባቢ የአስተዳደሩ የእንደራሴው ጽህፈት ቤት ካለበት ከወደዚህ መርወ ግቢ የሚባላል ያልጓራሹ ንትር የድሮ የጣሊያን ቆንስላ የነበረው በእሱ ስር ጥዶች አሉ። ጥዶቹ በጣም የሚገርሙ የተከመከሙና በደንብ የተዘጋጁ ናቸው። እዛ ጥዱ ስር ይቀመጣሉ። እኛ ተማሪዎቹ ስንመላለስ እናያለን። እና ያዜማሉ። ቡናው በቃ ያለመቋረጥ ይፈላል። ጫቷ ያለመቋረጥ ይቀርባል። የሚበላውን ነገር ስበረሰቡ ያቀርባል። በቃ ምን ብዬ ልንገረስ። እና አስተዳዳሪ ወይም አገር ገዥ የሚባሉት ማለት እንደራሴ የሚባሉት ሰዎች ሳይወዱ በግድ ምን እያደረጉ ነው? ድበርቶች ከየት መጡ ምናምን፣ ቆመው ነው መርሴዲስ፣ ምን ይሁን ይቆማል። ቆመው ምንድን ነው ችግራችሁ? ይባላል በቃ ተጠይቀው አስረድተው መፍትሄ እኔ አሁኑ እንዲህ አደርጋለሁ እንዲፈጽማለሁ አንበጣም ከሆነ እንዲከላከል አደርጋለሁ ድርቅም ከሆነ እንትን አደርሳለሁ የበደላቸው ሀገር ገዥም ማን ነው አውራጃ ገዥም ወረዳ ገዥም ጭቃ ሹምም ምስለ የሚሆን እንደዚያ አድርጎ እንደዚያ አድርጎ እንዲህ አደርጋለሁ ሰካለሁ እንዲሰራለሁ ግብርም ከሆነ እንዲዘራህት ተቸግረን አሁን መለሰን እሱኑ ሁሉ መፍትሄ ይህንን አደርጋለሁ ብሎ ቃል እስኪገቡላቸው ጊዜ ድረስ አይንቀሳቀሱ። የሚገርም አይነት የቤት ውስጥ አቀራረብ ዘዴ ነው። እና ምን እላቸዋለሁ እኔ ያው ቮይስለስ ስለሆኑት ቮይስ ናቸው ያው ድምፅ ለሌላቸው ሰዎች ወክለው የሚመጡ በራሳቸው ተነሳሽነት የመጡ ተወካዮችና የፓርላማ አባላት ናቸው ማለት ይቻላል። የዛን ጊዜ ስለዚህ መጥተው አቤቱታቸውን አቅርበው መፍትሄ ይዘውላቸው ይመለሳሉ ማለት ነው። ልክ የእሱን አይነት ሁኔታ ባልሆነ መንገድ ነገር ግን ሲበደል፣ ሰው ችግር ሲደርስበት፣ ድርቅ ሲመታው፣ ያ የአስተዳደር በደል ኃይለኛና እንትን ሲሆን፣ ታክስና ሌሎች ነገሮች ሲበረኩበት። ገበሬውም ተውጣቶ ይመጣል። ሙስሊም ክርስቲያኑ አብሮ ይመጣል። ከየገጠሩ አብሮ መጥተው አስተዳደሩ በር ላይ ይቆሙና እኔ በልጅነት የሰምቻቸዋለሁ አዳምጫቸዋለሁ። እና እግዚአብሔር ያሳዮ ይላል። ክርስቲያኑ ገብርኤል ያመልክቶ ይላል። ከዛ በኋላ ደግሞ ሌላው ኑሮ ይላል። ሙስሊሙ ኑሮ ይላል። ኑሮ ምን እንደሆነ በኋላ ነው የገባኝ። ኑሮ ማለት ምን ማለት ነው? ኑሮ ካሉ በቃ ችግር በኑሮ ላይ ደርሷል ማለት ነው፣ መከራ ደርሶብናል ማለት ነው። ኑሮ ይላሉ። ክርስቲያኑ እንደነገር እኮ ገብርኤል ያመልክተው እግዜር እንትን ይበሉ ይላሉ። አል አቤቱታና ድምጹን ነው ይሄ። ጮኸት በተሰማ ቁጥር እንደራሴው ብቅ ይላሉ ነው ሙሉ በረንዳ ነገር አለቻቸው ብቅ ይላሉ ያነጋግራሉ። እንደራሴው ከሌለ ምክትል እንደራሴው ብቅ ይላል። ምክትል እንደራሴው ከሌለ ዋና ጸሐፊ ብቅ ይላሉ። እንደዚህ የተደረገ የሰውን ሕዝብ አቤቱታ የሚሰሩበት መንገድ ነው። ዛሬ ኑሮ ላለሁ ብለህ ስትወጣ ሊደርስ የሚችለውን ነገር ያው የምናውቀው ስለሆነ አስቸጋሪ ነው እና የዛን ጊዜ የተሻለ እንትን ነበረ ማለት ይቻላል። ድምፅን ማስተላለፍ የሕዝብን አቤቱታና ብሶት ማሰሚያ መንገድ ነበረ ማለት ይቻላል እና የዱበርቲው ወዳጃ በዛ መደብ ውስጥ የሚገባ ነው። በግለሰብ ደረጃ ቅድም እንደነገርኩ ወደ ግለሰብ ቤት ቤቶች ውስጥ የሚፈለጉትን ዱበርቲዎች ጠርተህ የቸገረህን ነገር እነሱ እንዲጸልዩ ንግድም ይሁን ምንም ይሁን የቤት ውስጥ የተፈጠረ ሌላ አለመግባባት የሚሆን በትዳር ላይ የተደረገ በሌላም ነገር የተፈጸመ ሆን መድኃኒትም እና ሌላም ነገር ተደርጎብኛል ወይም እንደዚህ ሆኜ ነው ሆኖኛለሁ የምትል እሱን እንዲፈቱልህ ወይም ደግሞ በጸሎት እንትን እንዲያደርግ እንዲረዱ እነሱን ጠርቶ የማድረግ ነገር በጣም በጣም እየተለመደ ነገር ነው። አራተኛውና የመጨረሻው ከባዱ የወዳጃ አይነት ግን የአበጋር ወዳጃ የሚባለው ነው። የአበጋር ወዳጃ ትንሽ ከበድ ይላል ያልኩት ምንድን ነው ከእንትኑም ነው ከኢምፖርተንሱም አንጻር አበጋር የሚባሉት ሰዎች አበጋሪ ከሚለው ቃል ልትወስዶ ትችላለ ወይም አበጋራ ከሚለው ነው። የጋራው አባት ማለት ነው። የተራራው አባት፣ የአካባቢው አባት፣ የአገሩ አባት እንደማለት ነው። ኦሮምኛ ነው። አበጋሩ ያለበት ወዳጃ ተደረገ ማለት ከፍተኛ ኢምፖርታንስ አለው ማለት ነው። ከፍተኛ ነገር አብሮት አለ ማለት ነው። ጉዳዩን ከፍ ያለ ነገር ነው ማለት ነው። ነገር ግን ይሄን ስለምን ማለት ነው ስሙ ኮራፕት አድርጎ ወይም ሞ በሚፈለገው መጠኑ እንትን አይበል እንጂ ሁሉም ወዳጃዎች አበጋር አላቸው። ማለት ምንድነው? የሪቹዋሉ የሪቹዋሉ መሪ ማለት ነው። ወዳጃው መሪ እንደማለት ነው። አበጋሩ ለምሳሌ ጫት ማከፋፈል ከሆነ እሱ እየመረቀ እሱ እንትን እያደረገ ነው የሚሰጥህ። አንተም በስርዓት ሁለት እጅን እንትን ብለህ ነው የምትቀበለው። ካስፈለገ ሁለት እጅን አፋጭተህ አልቆብኛ ሊሰጠኝም ከሆነ አበጋሩ ነው አንስቶ የሚሰጥህ ማለት ነው። እንግዲህ ይሄ ማለት የጠቅላላ ስነስርዓቱ ሴንተር ላይ ያለው ሰው ማለት ነው። መሰሶ ስር ይቀመጣል ይባላል ወይ ምናምን ይባላል። ያው የተለያዩ ጽሁፎ ይችላሉ በአንዳንድ ነገሮች ላይ በተለያዩ ጉዳይ ላይ ነገር ግን፣ አበጋር ማለት አሁን ቅድም እንደነገርኩ አበጋሩ ያለበት ትልቅ ወዳጃ ተዘጋጀ ከተባለ የጉዳዩን ከፍተኝነት ያሳያል ማለት ነው። አበጋሮች በቤተሰብ ነው የሚተላለፈው። እንትኑ የአበጋር ቤተሰብ ነው ከተባለ አበጋር እገሌ ለአበጋር እገሌ ሰጥቶት ሄደ ነው የሚባለው፣ ለልጁ ለትልቁ ልጁ። ያኛውም እንደዛው ነው እየተደረገ የሚሄደው። ስለዚህ የተለመዱ ናቸው። ለምሳሌ እሸት ደረሰ ብለህ ዝም ብለህ ሄደህ አትቆርጥም ማህሮራ ሄደ ህዝብ ለምትቆርጥበት አለ ነው እሸት በሚመላበት ለምሳሌ ጥቅምት ላይ ይሁን ምህዳር ላይ ይሁን እነሱ አይተውት ወይም መርቀውት ነው ይባላል። አበጋሮቹ ናቸው መጀመሪያ እንትን የሚያደርጉት። ለአበጋሮቹ የሆነ ነገር ሰጥተሃቸው አበጋሮቹ መርቀውት ከዛ በኋላ መብላት ትችላለህ። ምናልባት እንግዲህ ሌሎች ራሽናል የሆኑ ሌሎቹ ሳይንቲፊክ እንትን ልጨምርባቸው ካላልክ በስተቀር የእነሱ ብሌሲንግ ያስፈልጋል። የእነሱ ምርቃት የእነሱ እንትን አስፈላጊ ነው የሚለውን ነገር ነው። ያው እንደምታውቀው ለቆላም ለምንም ይሄ ውባው ምኑም ከፍተኛ የሚሆነው በዛ ዘመን በዛ አካባቢ ስለሚሆን የሚበርድበትን ሰዓት እንዲመጣ ለማድረግ ይረዳሉ ተብሎ ለጸሎታቸው ይረዳሉ ተብሎ የሚታመኑ ናል ለማንኛውም እንግዲህ ይሄ ቤተሰባዊ ውርሱ የአበጋር ችሎታን ያሳያል። አበጋር ችሎታ ማለት ምንድን ነው? አንደኛ በዚህ አሁን በዚህ የወዳጃን ስነ ስርዓቱን በትክክል የማስኬዱን ልምድ ኤክስፒሪየንስ በደንብ አርገ የተካኑ መሆን አለባቸው። ሁለት በአሁን ቅድም ያልኩን በጣም አርቲኩሌቶ ነው የሚፈልገውን ፍላጎታቸውን፣ ጸሎታቸውን፣ ምኞታቸውንም ሆነ የወዳጃው አዘጋጅ የሚፈልገውን ነገር በደንብ አድርገው አርቲኩሌት አድርገው ለአምላክ ማቅረብ የሚያስችል ክህሎት ልትለው በምትችል መንገድ የተቃኙ መሆን አለባቸው። ከሃይማኖቱም ቢሆን የሃይማኖታዊ መሰረታቸው በተለይ ሙስሊም ናቸው ብዙዎቹ የሙስሊሙን ትምህርቱን የቁርአኑን ትምህርት ማለት ነው ትራዲሽናል በሆነው መንገድ ጋር በደንብ በደንብ አዋህደው የያዙ ሰዎች መሆን አለባቸው። የግድ መቸም ኤክስፐርቶች መሆን ያለባቸው፣ ላማዎች መሆን ያለባቸው ማለት በጣም እያንዳንዷን እንትን የሚያስረዱ መሆን ያላ ግን በተለምዶና በእንትናቸው ከማንም የላቀ ስነ ግጥም የስነ ምናምን ይሄ የምትለውን ነገር በሙሉ ማስተሪ ያላቸው ናቸው። እንግዲህ ይሄ ምንድነው መሰለህ ትልቁ የሚረዳው ማህበረሰብን ሰላም በሰላም እንዲቀጥል በተለይ ግጭቶች ኢንተር ወይም ኢንትራፋሚሊ ወይም ደግሞ በአጎራባሽ ጎሳዎች ይሁን ምናምን ላይ በሚፈጠሩ ነገሮች ግን ቤተሰብ ውስጥ በሚፈጠሩ ለምሳሌ ነፍስ ግድያ ነ ቢኖሩ ያ የሆነ ነገር ቢፈጠር ማንም ዝም ብሎ ሊያስታርቀው የሚችለው ነገር አደለም። የሚገባውን ቅጣት ሰጥቶ በማስተማርና ወደ ሕብረተሰቡ ሪኢንትግሬት በማድረግና አብሮ እንዲኖሩ እንደውም በትዳርና በምናም እንዲታሰሩ በማድረግ የሚፈታበትን መንገድ የሚፈልግ ክፍል ነው ያበጋሩ። ከዶክተር አሰፋ ባልቻ ጋር ያካሄድነው ቃለ ምልልስ በዚሁ አልተቋጨም። በቀጣዩና የመደምደሚያው ቃለ ምልልሳችን የወዳጃ ማህበራዊ ፋይዳዎችና መንዙማን ያነሳሉ።